አመሰግናለሁ በጣም እራስሽን አስታውቂልኝ። ትዕግስት ቶሌራ ባላለሁኝ። የተወለድኩት በምዕራብ ሸዋ ዞን ግንደበረት ወረዳ ውስጥ ነው። ያደኩት ደግሞ አምቦ ከተማ ነው። ሃይስኩልም አንደኛ ደረጃ ትምህርትን የጨረስኩት እዛው ነው። ሃይስኩል እንደጨረስን በመንግስት ወደ ተለያየ የትምህርት ዘርፍ ተማሪዎችን ሲመድብ እኔን በጎንደር ዩኒቨርሲቲ እንደ አጋጣሚ ወደ ማዋለጅ ትምህርት ዘርፍ ውስጥ ተመደብኩኝ። ሳድግ ሐኪም መሆን ነበር የምፈልገው እናቴ የልብ ህመምተኛ ስለነበረች አባቴ እሷን ሲያክም እያየውን ያደግኩት እና እኔም እዛው ሙያ ውስጥ ተሰማርቼ እሷን ማዳን ነበረ ሁ ሁልጊዜ ማለት ማርም ብዬ በጣም እምቢ ብዬ ሁላ ነበረ። ከዛ አባቴ ነው አበረታቶኝ ትምህርቱን እንድቀጥል እንዳየው እና ከወደድኩት እንድቀጥል ካልወደድኩት ደግሞ ወደ ሌላ ነገር ልናተኩር እንደምንችል ተመካከልን እና ከዛ ትምህርቱን ጀምሬ የመጀመሪያ ልጄ ናዋ ልጄ ሳይ ያው ሌላ ነገር ስሰራ ራሴ ማየት አልቻልኩም። በዛው ሙያ አቀጠልኩበት ማለት ነው። በማዋለድ ሙያ የመጀመሪያ ዲግሪን ጨረስኩኝ። ከዛ ሁለተኛ ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ ስለ ተዋልዶ እና እናቶች ላይ ያተኮረ ዘርፍ ላይ ነው ማስተርሴን የሰራሁት። እንግዲህ ዛሬ የተገናኘ ነው አንቺ በራስሽ አቋቋምሹ ኦዳ በርዝ የተሰኘ ተቋም አለ። ባለሽበት ግዛት በአሪዞና ውስጥ አገልግሎት እየሰጠች ነው እና እስቲ ኦዳ በርዝ እንዴት ነው የተጀመረው? ምን አይነት ስ አገልግሎቶች ነው የሚሰጠው? አሜሪካ ውስጥ የሙያ ፍቃዴ እንደማግኘት በጣም ብዙ ጊዜ ፈጅቶብኝ ነበረ። የእኛን ሀገር ዲግሪ ወደዚህ አምጥቼ እዚህ ተቀባይነት አግኝቶ በቀጥታ የሙያ ፍቃዱን ማግኘት ከባድ ስለነበረ እሱን ከጨረስኩኝ በኋላ ደግሞ የነበረኝ አማራጭ ቤት ውስጥ ማዋለድ በሚለው ሞያ ፍቃድ ማግኘት ብቻ ነበረ። ሙያ ፈቃድ አገኘሁኝ። ከዛ ይሄንን ድርጅት ለማቋቋም በቃው ማለት ነው። ኦዳ በርዝ ኦዳ፣ እኔ ኦሮሞ ነኝ። በኦሮሞ ባህል ደግሞ ኦዳ ትልቅ ዛፍ ክብር ያለው ትልልቅ ሰዎች ተገናኝተው የሚነጋገሩበት እንዲሁም ሰላም የሚሰፍንበት ቦታ ነው ማለት ነው። እና ወዳ ያንን አይነት አካባቢ ለሴቶች ለመፍጠር ነው ፍላጎቴ ማለት ነው። ቤታቸው ነው የሚወልዱት። ስለዚህ የሚያሳቅቃቸው የሚያስፈራቸው ነገር የለም። ለረዥም ጊዜ ተከታትዬ የማያቸው እኔ ብቻዬን ቤታቸው ተመላልሼ አያቸዋለሁኝ። ከዛ ሲወልዱ ደግሞ ምጥ ሲጀምራቸው አብሬያቸው ሆናለሁ። ቤት አዋልዳቸዋለሁ። ከወሊድ በኋላ ደግሞ እንደዚሁ ቤታቸው ተመላልሼ ህፃኑንም እናትየውንም አያት አለው ማለት ነው። እንግዲህ አሁን ለሰሚው ትንሽ ሊደንቅ ይችላል። ምክንያቱም በተለይ በሕክምና ማዕከል በጤና ጣቢያዎች ውስጥ ውለዱ በሚባልበት በዚህ ጊዜ ተመልሶ ቤት ውስጥ ማዋለድ እንግዳ ይሆናል እና እስቲ ይሄ ማዋለድ ዘዴ ምን ያህል አስተማማኝ ነው? ድሮ ድሮ ብዙ ሴቶች ቤት ይወልዳሉ። እዚህ ባደገው ዓለም በተለይ በአሜሪካ ግን ያ ነገር ብዙ የተለመደ አይደለም። ግን ድሮ ግን በልምድ አዋላጆች ታግዘው ሴቶች ቤታቸው ነበረ የሚወልዱት። ከዛ የዘመናዊ ሕክምና ሲመጣ ሐኪሞች ትምህርት መማር ሲጀምሩ እና ሆስፒታሎች መሰራት ሲጀምሩ እነዚህ በአካባቢያቸው የተከበሩ እና ብዙ ልምድ ያላቸው ባህላዊ ህክምና በመጠቀም ህዝባቸውን ሲረዱ የነበሩ ሴቶች ወደ ጎን ተገፉ ማለት ነው። ዘመናዊነቱ እየበዛ ሴት ደግሞ ምናመጣ ሴቶች ያለ መድኃኒት ያለ መሳሪያ እንዲሁ በሰላም የመውለድ እድላቸው በጣም እየጠበበ መጣ። አኗ ኗራችን እየተቀየረ መጣ። ጥገና በቀዶ ጥገና መውለድ በመድኃኒት በአርቲፊሻል ምጥማምጫ መድኃኒት አምጦ መውለድ ብዙ ችግሮች እየበዙ መጡ ማለት ነው። አሁን ቀዶ ጥገና በቀዶ ጥገና መውለድ እንደ ፋሽን ሆኖ ብዙ ሴቶች በዛ ነገር በጣም እየተቸገሩ ያሉበት ሁኔታ ነው ያለው። በቀስ ይሄ ነገር መሆን የለበትም ከሴቶች መብትም ጉዳይ አንጻር እየታየ መጣ ማለት ነው። ሴቶች በጣም እየተሰቃዩ ነው። አንዲት ሴት ሐኪም ቤት ስትሄድ ሙሉ በሙሉ የማታውቃቸው ሰዎች ናቸው የሚያጋጥሟት። ትደነግጣለች። ነጭ መብራት አለ። ወሊድ ሚስጥር ነው። በአጠቃላይ የአንዲት ሴት የመራቢያ አካሏን ውጪ ለማታቀሱ አታሳይም፣ እራሷ ማታይም። ወደኛ ባህል ደግሞ ከመጠን እንደውም እና ስትወልድ ሐኪም ቤት ስትሄድ አስር የማታውቃቸው ሴቶች እግሯን አስከፍተው ሲያዩ አታገኛለች ማለት ነው። ይሄ በጣም የሚያሳፍርና የሚያስጨንቅ ነገር ነው። ለሀኪሞቹ ምንም ላይመስል ይችላል። ለሴቷ ግን ከባድ ነገር ነው። ይሄ ደግሞ ምጡ በሰላም እንዳይሄድ እና እንዲዘገይ ወይም ደግሞ ልጇ እንዲጨነቅ ድንጋጤዋ በሰውነቷ ያሉትን ሆርሞኖች በመረበሽ በሰላም አመጣ እንዳትወልድ ያደርጋል። ቤት መውለድ የሚለው ነገር በዚህ ምክንያት ወደ እንደ አዲስ ተጀመረ ማለት ነው። ቅድም ጠቀስ አድርገሸዋል፣ በዓለም አቀፍ ደረጃም ነው ግን ደግሞ ኢትዮጵያ እናቶች ለዘመናት አሁንም ድረስ እቤት ውስጥ ነው እያዋለዱ ያሉትና ግን አሁንም ድረስ ኢትዮጵያ ደግሞ በጣም እጅግ ሰፊ የሆነ የእናቶችና የሕጻናት ሞት የሚታይባት ሀገር ናት እና ይሄ ነገር እንደዚህ ውጤታማ ከሆነ የቱጋኖ ስህተቱ ያለው ት ያለሽ ምን አይነት ነገር ውስጥ ነው መገንዘብ ያለባቸው የኢትዮጵያ አዋላጅ ሴቶች እናቶች በእኛ ሀገር ደረጃ አሁን ሴቶችን ሆስፒታል ሄዳችሁ ወይም ጤና ጣቢያ ሄዳችሁ የእርግዝና ክትትል አድርጋችሁ ውለዱ የሚባለው ነገር ትክክለኛ ነገር ነው። ምክንያቱም ብዙ የማናውቃቸው ኢንፌክሽኖች አሉ። በተለይ ደግሞ አሁን ኤች አይቪ በጣም ሰፊ ነው። ሄፓታይትስ የሚባለው የጉበት በሽታ እሱ በጣም ብዙ ነው። በንክኪ እንደዚህ በቂ የሆነ መሳሪያ ስለሌላቸው ያንን ነገር ከራሳቸው ሊከላከሉ የሚችሉበት ነገር የላቸው። በትክክል ትምህርቱ ስላልተሰጣቸው ለልምድ አዋላጆቹ ማለት ነው። የሚያውቁት ነገር አለ በትክክል ይሄ አሁን አዲሱ ዊ ሆስፒታል ውስጥ የሚሰራው የአዋላጅነት ሙያ እና ሳይንሱ ያለምንም ጥርጥር የመጣው ከልምድ አዋላጆቹ ነው። ያ ያ ያ ችግር ስላለብን ሆስፒታል ሄደን መውለዳችን እና ሄደው እንዲወልዱ ማበረታታታችን ችግር አይደለም። ያለው ነገር ምንድን ነው? ባህላችንን፣ ሴቶቻችን ሊገባ የሚገባቸውን ክብር አግኝተው የሚገባቸውን ጥንቃቄ አግኝተው እንዲወልዱ ማድረግ የምንችልበት መንገድ ግን የለንም። አጠቃላይ በጤና ባለሙያ እና በበሽተኛ መካከል በጣም ከባድ የሆነ ክፍተት አለ። ጤና ባለሙያ ሁሉንም ነገር አዋቂ፣ ሴቷ ደግሞ ምንም አላዋቂ ሆና የሚነገራትን ነገር ብቻ ማድረግ እና መብቷን የማታቅበት ሁኔታ አለ ማለት ነው። ይሄንን ነገር ብናረግ ይሄንን ችግር መፍታት እንችላለን። እሺ፣ ትዕግስት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሄደን